ትኩረታቸውን ወደ ወቅቱ ችግር በማዞር የኮቪድ-19 ወረርሽኝን ለመከላከል የሚያስችሉ ስራዎችን እያከናወኑ መሆናቸውን በአማራ ክልል የሚገኙ አንዳንድ ዩኒቨርሲቲዎች አስታውቀዋል። የጎንደር እና የደብረ ማርቆስ ዩኒቨርሲቲዎች የንጽህና መጠበቂያ እያመረቱ ሲሆን አስፈላጊ በሆኑ ሌሎች ተጨማሪ ግብአቶች ላይ ምርምር እያደረጉ መሆናቸውን ገልጸዋል። አስቴር ምስጋናው ዝርዝር አላት። በኢትዮጵያ በአማራ ክልል የሚገኙ አንዳንድ ዩኒቨርሲቲዎች የመከላከል ሂደት የሚያግዙ ስራዎችን እየሰሩ መሆኑን ነው ያስታወቁት። ወረርሽኙን መከላከል የሚያስችሉ ግብአቶችን ለማቅረብ እየተንቀሳቀሰ ያለው የጎንደር ዩኒቨርሲቲ ለንጽህና መጠበቂያ የሚሆኑ የእጅ ማጽጃዎችን ወይም ሳኒታይዘር የመሳሰሉ ምርቶችን እያመረተ መሆኑን አስታውቋል። ሌሎችም ምርምሮች እየተደረገ ነው ይላሉ የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደወይን አንድ ግብረ ኃይል ተቋቁሞ ያ እንዴት ነው ከሕክምና አኳያ እንዴት ነው ከስነ ልቦና ከስነ አእምሮ ከልዩ ፍላጎት ካላቸው ወገኖቻችን አኳያ ማህበራዊ ተጽዕኖ እንዴት ነው የሚለውን የተለያዩ የባለሙያዎች ስብጥር ያሉበት ችን ተቋቁሞ እየሰራና እያስተማረ ነው የሚገኘው። በዋናነት በእኛ በኩል እየተሰራ ያለው የሳኒታይዘር በዩኒቨርሲቲው የፋርማሲ ትምህርት ቤት በኩል በቀን እስከ አንድ ሺህ ሁለት መቶ ሊትር እየተመረተ ነው ያለው በተጨማሪ ተጠናቆ ስራ ባይጀምርም የመካኒካል ቬንትሌተር የመስራት ሙከራዎች አሉ። ይሄ ሲጠናቀቅ ወደፊት ዝርዝሩ ነው የምንገልጸው። ሆነው የምርመራ ቤተ ሙከራም አዘጋጅተናል። ሰሞኑን ከኢፒኤች አይ ከኢትዮጵያ የሕብረተሰብ ጤና አደባበቅ ኢንስቲትዩት ባለሙያ ሽመጥተው ገምግመው አሟልተው ሂደዋል። እኛም ሰርቲፊኬቱን ተቀብለናል። ስለዚህ ላቡ አሁን በአሁኑ ሰዓት ዝግጁ ነው ምርመራም ለመጀመር። ተጨማሪ ይህን ኮሮና በሽታ መረጃ የስርዓት ዘመናዊ ለማድረግ ሲስተም ተሰርቷል። ይሄ በሽታ ከለይቶ ማቆያ ጀምሮ ሕክምና ማዕከል ላይ ያሉ የክትትል እና ያጠቃላይ የመረጃ የስርዓቱ ዘመናዊ በሆነ መልኩ የዩኒቨርሲቲያችን ባለሙያዎች ሶፍትዌሩ ተዘጋጅቷል። ከዚህ በተጨማሪ ደግሞ ከተለያዩ ከተቋቋሙ የክልል የወረዳ የዞን አካላት ጋር በቅንጅት እየሰራን ነው የምንገኘው። የደብረ ማርቆስ ዩኒቨርሲቲ ፕሬዚዳንት ዶክተር ታፈረ መላኩ በበኩላቸው ለአርሶ አደሩ የግንዛቤ ማስጨበጥ ስራን ጨምሮ የፊት መሸፈኛና የንጽህና መጠበቂያዎችን እያመረትን እንገኛለን ብለዋል። የግንዛቤ ፈጠራ ስራ ሰርተናል። አንዱ እሱ ነው። ሳኒታይዘር እና የተለያዩ ቁሳቁሶችን በግቢው ውስጥ ላይ የማምረት በተለይ ግዢ ላይም አንደኛ በገበያ ላይ ብዙም በቂ ሁኔታ እየተገኝ አይደለም። ከዛም ባለፈ ዝም ብሎ የዋጋ ማጋነንም አቢውዝም እየተደረገ ስለሆነ እሱንም ታሳቢ ባደረገ መንገድ በራሳችን ለማምረት ብዙ ቁሳቁሶችን አምርተናል ወደ መናገር ከስድስት ሚሊዮን ብር ያላነሰ ሳኒታይዘር በው ማስክ ብትው ብዙ የግሉኮስ መስቀያ ላይ የእጅ ማስታጠቢያ ላይ በርካታ ቁሳቁሶችን በራሳችን የማምረት ነገር ላይ ከመግዛት ይልቅን ወደዚ ያዘንብልን መሆኑን ቁሳቁሶችን አምርተን እያከፋፈልን ያለ ነው የህክምና ሙያተኞች ናቸው ባለቤትም ሆነው የግብረ ሀይሉም በብዙ ትልቁ ሚና እየተጫወቱ ያሉትኝ ባህዳር ዩኒቨርሲቲ ላይ የጀማመራቸው ነገሮች አሉ ከጨርቃጨርቅ ጋር በተያያዘ እሱ ስራም ወደ እኛ መጠል ከ ቴክኒክና ሙያ ጋር አድርገን ለማምረት ጥረት እያደረገ ነው ያለ ነው። እና ቅድመ ዝግጅት እየተደረገ ነው ያለው የባህር ዳር ዩኒቨርስቲ ለህክምና ባለሙያዎች አልባሳት የሚሆን ልብስ እያመረተ እንደሆነ እና ለዚህም የአምስት መቶ ሺህ ብር ድጋፍ ከአማራ ክልል ምክር ቤት እንደተደረገለት በቅርቡ መዘገባችን ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር